ሀገርኛ ሪፖርት ሰናይት መብርሃቱ የሥነ ጥበብ ፍቅር ያደረባት ገና ለጋ ወጣት ሳለች ነው። ሀገር ቤት የተጠነሰሰው የጥበብ ሕይወት ጉዞዋ በሱዳን ስደት ተኖ አልጠፋም። ከቶውንም በሀገር አውስትሬልያ ጎምሮቶ በቲያትር ጥናት በእውቀት ታግዞ ለመድረክ ትወና በቅቷል። የሰናይት የመድረክ ሕይወት የጀመረው በስደተኞች ሕይወት ዙሪያ በሚያጠነጥነው የዝነኛይቱ ተዋናይትና ጸሐፌ ተውኔት አውስትራሊያዊት ሳሊ ማኬንዚ ስካተር ላይቭስ አጭር ተውኔት ነው። እንዲያ የተሟሸው የሰናይት የጥበብ ጉዞ ከመድረክ ወደ ቴሌቪዥን ድራማ ተሸጋገረ። ከቶሆንም ግዘፍ ነስቶ በሁለት ሺህ ሀያ ሁለቱ የዓመቱ ታላቁ የሙዚቃ ድራማ በተሰኘውና የፖፕ ንጉስ ተብሎ የሚጠራውን የኤልቪስ ፕሪስሊን የሙዚቃ ህይወት አጎልቶ ባሳየው ኤልቪስ የሆሊውድ ፊልም ላይ አይነገብ ሆና ለመተወን በቅታለች። ለዚያ ከፍታም በቅታ ህልማዋ በዚያው ረክቶ እፎይ አለለም። ከመድረክ ማዕከልና ከካሜራ ፊት ለፊት ባሻገር ለፊልም ትወና ጽህፈት፣ አዘጋጅነትና ዳይሬክተርነት የሚያበቃትን ስልጠና በመውሰድ ላይ ሳለች ለፕሮጀክቷ ማሳኪያ ማዘርስ ሮል የእናት ሚና በሚል መጠሪያ አጭር ፊልም ራሷ ጽፋ አዘጋጅታና በዳይሬክተርነት መርታ ለይታ አብቀታለች። የእናት ሚናም በግሪን ላይት የፊልም ፌስቲቫል ምርጥ አጭር ፊልም ተሰኘ መሪ ተዋናይቷም እሷ ነበረች እና ምርጥ ተዋናይ ተብላ ለሽልማት በቃች። እኛም ለተሸላሚነት የበቃው አጭር ፊልም ዋነኛ ጭብጥ ምንድን ነው ስንል ጠየቅን። ቴንክ ዩ ካታንያ ፎር ሃቪንግ ሚ። ይህን ፊልም የተሳተፍኩበት በትምህርት ቤት ነው ስንግ ፕሮዳክሽን ማኔጅመንት ክሪኒን ሚዲያ እና ከክላስ ፊልሞች ማቅረብ ነበረብን። እንደ ውድድር እንበለው አይነት ፔችንግን ከክላሳችን ስድስት ፊልም ብቻ ነበር የሚመረጠው። ከዛ ፊልሞች የኔ አንዱ ሆነ እና ለዛ ነው ያቀረብ ነው፣ አዘጋጅ ነው። ፊልሙ ሽልማቱን ለማግኘት የበቃው በግሪን ላይት ፊልም ፌስቲቫል ነው። ለውድድር እንዴት ሊበቃ ቻለ? የመመዘኛቸውስ ምን ነበር? አንቺም በግለሰብ ደረጃ ምርጥ ተዋናይ ተብለሽ፣ ሁለተኛም ደግሞ ፊልሙ ምርጥ አጭር ፊልም በሚል በሁለት ዘርፍ ሽልማት አግኝታችኋል። ለዛ እንዴት በቃችሁ? እነዚህ ሽልማቶች ምን ማለት ናቸው ለአንቺ? ሶሪው የእኔ ነው ማለት ስክሪፕት ጽፈን ከዛ ስክሪፕታችን አይተው ገምግመው ታሪኩን አይተው ማለት ነው። ከዛ በኋላ ዳይሬክቲንግ፣ ፕሮዲውሲንግ ማለት ነው፣ ሁሉን ነገር እና በዛ ነው እየተሳተፍ ነው የኔ ፓርት ኢስ ማይ ስቶሪ ቤዚካሊ ስቶሪን ጻፍኩት። ስክሪፕቱን ስለወደዱት ያው ለትምህርት ቤት ቀረፃ ነበረብን እና የስድስት ደቂቃ ፊልም ግዴታ ማቅረብ ነበረብን። ን ት ራሴን የጻፍኩት ዳሬክት አደረኩት። ፊልሙ ላይም ራሴ አክት አድርጌያለሁ። እና ዋን ውመን ሾው እንበለው የአንድ ሰው አይነት ታሪክ ነው። እናት ሆነሽ ነው የምትጫወቺው፣ የእናቲቱ ታሪክ ወይም ሚና እዛ ውስጥ። ለሽልማት ያበቃው መልዕክት ምንድን ነው? ስክሪፕቱ ላይ የተሰፈረው እስቶሪው ስለ ማለት እና ስንሆን ብዙ ነገር ነው ያለን። አንድ እናት እናት ብቻ አለችም። የራሷ ሪየ ስራ አላት። አንዴም እናትም ነች ግን ልጆች ሲታመሙ ዶክተርም ነች፣ አስተማሪም ነች። ሽዝ በዛ ውስጥ ግን የራሷ ህልም አላት እና ይቺ ካራክተር የኦዲሽን ሽዝን እና ኦዲሽን ተጠርታ ዩኖ ላስት ሚኒት ኦዲሽን ጠርቷት ግን ቻንሱ እንዳያመልጣት ልጆች ደግሞ ሚዝላ እና ልጆቿን ይዛ ወደ ኦዲሽን ትሄዳለች። ከቤቷ ተነስታ ኦዲሽን ድረስ እስክትደርስ የሚያጋጥማትን ቻለንጅ ነው የሚያሳየው። ምን ያህል ውጣ ወረድ እንዳለ ከአንድ ቦታ ወደ ሌላ ቦታ ስንሆን፣ በተለይ እናቶች ሆነን ልጆች ይዘን ህፃናት ይዘን ህልም ስላለን ሃርድ እና፣ በተለይ ላይክ ሲንግል ማምስ ሰው የሌላቸው ቤቢሲተር የለንም። ሁ እንደ ሀገር ቤት አይደለም፣ ሰራተኛ ጋር ትተህ አይደለም የምትሄደው እና yeah, she couldn't find anyone to look after her kids, so she decided to take the kids with her. another got challenge, you know, የሚያጋጥማትን ችግር የሚያሳይ ነው። በገሃዱ ዓለም የአንቺ ራስሽ እናት ነሽ። አሁንም በገሃዱ ዓለም ተዋናይት ነሽ። ከዛም አልፎ እስከ የዘመናችን ትልቁ ፊልም በተለይ ባለፈው አመት ላይ ተብሎ ከሚጠሩት ግዙፍ ፊልሞች ውስጥ ለሽልማትም የበቃው ኤልቪስ ፊልም ላይ ሁሉ ሚና ነበረሽ፣ በዛም ላይ ተሳትፈሻል። ይሄ በተለይ የእውነተኛ እናት የመሆንሽ ከዚህ በፊት ያሉሽ የትወና ተሞክሮዎች ተጨምረው ምን ያህል አግዞሻል? በተለይ እናትነቱና ከፊልሙ ታሪክ ጋራ አብሮ መሄዱ የራስሽን ታሪክ ነው እዛ ውስጥ ያንጸባረቅሽው፣ ያለፍሽበትን ህይወት መነሻሽ ምንድን ነው? አዘን አክተር እኔ ራሴ አንድ ገጠመኝ ነበር፣ እና በዛ ኢንስፕሬሽን ነው ይህን ታሪክ የጻፍኩት። እና አዘን አክተር ብዙ ቻለንጅስ አለን እኛ በተለይ እናቶች ስንሆን፣ እና ይሄን ስቶሪ ኢንስፓርድ ባይ ማይ ኤክስፔሪንስ የሆነ ኦዲሽን ሊሄድ ብዙ ወጣ አውረድ ያለፍኩበት ነበርና በዛ ኢንስፓየር ሆኜ ነው እየሰራሁት። ሌላውን ደግሞ እሱን ብቻ ሳይሆን እኛ በተለይ ጥቁሮች አክተርስ፣ አፍሪካን አውስትራሊያንስ ብዙ ጊዜ ለእኛ የሚመጡ ሮል ኦዲሽን ብናደርጋቸው እየተወሰኑ ናቸው እና ያ ቻንስ ሲመጣ እንዳያመልጠን በጣም ነው እንትን የምንለው ላይክ ዊ ዊ ትራይድ ሶ ሃርድ ሚስ እንዳናረግ። ያ ኦፖርቹኒቲው የሚመጣው በአመት አንዴ፣ በሁለት አመት አንዴ ነው ሌላው ትናንሽ ሮሎች አሉ፣ ትንንሽ ፓርቶች አሉ የምንሳተፉ አን ኤክስትራ ባክግራውንድ ላይ ዩኖ ጀስት ሞሚያ ላይክ የህዝብ ጥቁር እንዳለ ለማሳየት። ግን ዋናው ትልልቅ ሮል ሲሆን ግን በቀላሉ አይመጣምና፣ የዚች እናትም ሶሪ ከራሴ ጋር የሚያያዝ ነው። ከእኔ ብቻ ሳይሆን ሌሎች አርቲስቶች አሉ አባቶችም ጭምር እናት ብቻ ሳይሆን ወርኪንግ ፔሬንት በተለይ ኢንዱስትሪ ፊልም ኢንዱስትሪ ላይ ምን ያህል ውጣ ወረድ እንዳለ ያ ቻንሱ ሲመጣ ምን ያህል ሳክሪፋይስ እንደምናደርግ የሚያሳይ ነው እሱም ብቻ ሳይሆን ይህ ፊልሙ እራሱ ስንሰራ ልጄ ኤሊያና ልጄ እዛ ላይ ተሳትፋለች እና ሌላም ልጅ አለች ያ ካስት ያረኳት የጓደኛ ልጅ ከኛ ጋር ስለምትመሳሰል ሰው በዚች እንኳን ትምህርት ቤት እየሄድኩኝ ፒክ እያረኳት እየመጣው ከዛ ቀረጻ እየቀጠልን እንደገና the next day እንደዛ እያደረግን ብዙ ብዙ መከራ ይቻለው። በዚህ ቻጭሯን ፊልም እንኳን እና በጣም ከራሴ ጋር ሪሌት ያደርጋል። ትወና መድረክ ለሰናይት መብራቱ አዲስ አይደለም። በብዙ ውጣውረዶች ውስጥ ማለፍም እንደዚሁ አንዱ የህይወት ጉዞሽ አካል ነው። ከሱዳን ጀምሮ በብሪስበን በተለያዩ ትወናዎች ውስጥ አልፈሽ ትልቁ የሆሊውድ መድረክ ላይ ድረስ ወጥተሻል። አሁን ደግሞ በዚህ በተለይም ከትምህርት ጋር በተያያዘ መልኩ እንደዚሁ በእይታ ያበቃሽው እና በግሪን ላይት ፊልም ፌስቲቫል ላይ ለዚህ ሽልማት ተበቅተሽበታል። ፊልሙ ለተመልካቾች የሚቀርብ ነው ወይስ በዛው በፕሮጀክት ስራው ዙሪያ ላያሉ ሰው ሰዎች አይን በቅቶ የሚያበቃ ነው። የአሁኑ የግሪን ላይ ፌስቲቫል በትምህርት ቤቱ ዙሪያ እኔ ጋር ከነበሩ ፊልሞች የተወዳደረበት ነው። አሁን ግን ፊልም ፌስቲቫሎች እንዲሳተፍ ያው አስተማሪዎችም ወይም ሌሎች እዛ የነበሩ ፕሮፌሽናል ኢንዱስትሪ ፕሮፌሽናል እንትን ያሉኝ አድቫይዝ ያደርጉኝ ሰው ፌስቲቫል እንትና ፊልም ሾርት ፊልም ፌስቲቫል ላይ አሳትፈዋለሁ። ከዛም ደግሞ ኦፍኮርስ ያ ወደ ህዝብም ይቀርባል፣ ግን ፌስቲቫሎች አንዳንዴ አንዴ ከታየ ወይም ዩቲውብ ላይ ምናምን ተለቀቅኩት ፌስቲቫል ላይ ላይሳተፍ ስለሚችል ከዛ በኋላ መሆን አለበት። ለዛ ነው። ሌላ የረሳሁት ነገር የፈለግኩት አሁን ይህን ኮርስ የተማርኩት ማለት እኔ አመን አክቹዋሊ የቅርታ ልጅ ትነበ የፊልሙ አካል ይሄ ነው ራሱ ማይ ኳየት ነው። ይሄም ኮርስ በነገራችን ላይ አክሰር ስትሆን፣ ሁሌ ካሜራ ፊት ነህ። ካሜራ ፊት ሆነ አይዲያም ቢኖርህ ምን ቢኖርህ፣ ሁሌ ከካሜራ በስተጀርባ ሆኜ ሁሌ መኝ ነበር። ላይክ ሆኜ ለመስራት ይህን አሁን የተማርኩት ኢትስ ሞር ላይክ አዝ አ ዲሬክተር አዝ አ ራይተር ኤዲቲንግ ገና ነኝ። አይኔት ፐርፌክት ማድረግ አለብኝ ግን ይህ ብዙ ነገሮች አሉት እና ቢሃይንድ ሴንስ ሆኜ የራሴን ስራ ለመፍጠር የራሴን ስቶሪ በራሴ በፈለግኩት መንገድ ለመስራት ብዬ ነው ይሄን ኮርስ የተማርኩት። እና ለዚህም ነው ወደዚህ ይህን ታሪክ እንድሰራ ያገዘኝ የረዳኝ ከዚህ በኋላ ሰናይት መብራቱ ወዴት ነው የምታመራው? ዋናይት ሆና ትቀጥላለች ወይስ በፊልም ፕሮዳክሽን ስራ ውስጥ ዳይሬክተር ሆና ወደፊት ካሜራ ፊት ብቻ ሳይሆን በኋላ ሆና ለመቀጠል ለወሳቤው ወይስ ሁለቱንም አጣምራ ለመሄድ እያሰቦች ነው ያለችው? እንደ እግዚአብሔር ፈቃድ፣ ይህ ብቻ ቢሆን ስራዬ በጣም እመኛለሁ። አክቲንግ እንዳለ ሆኖ ያ የመጀመሪያ አይነት ስለሆነ ይህን ደግሞ አዘ ዲሬክተር ፕሮዲሰር ክሪኤይተር ለርን ሆኜ ቢሃይንድ ተ ካሜራ ሆኜ ደግሞ ታሪኮች መስራት እፈልጋለሁ፣ መቀጠል እፈልጋለሁ። አይነሱን ብቻ ሳይሆን የራሴን ፕሮዳክሽን ካምፓኒ ማቋቋም አይዲያ አለኝ። ዊች ሚንስ ሾርት ፊልምስ፣ ሚዚክ ቪዲዮ፣ አንዳንድ ስራዎች እንትን ኦልሬዲ አሁን ፕሮጀክቶች አሉ ኦንጎንግ። በቃ ከግራጁዌሽን በኋላ ሞር ታይም ስለሚኖረኝ ለመስራት ኦልሬዲ ኦልሬዲ የመጡ ፕሮጀክቶች አሉ፣ የተዘጋጁ አሉ። እና መንገዱ ወደ እዛ ይመስለኛል። ያ እዛው ነው እንደምትደርሺ ተስፋችን ነው። ያሰብሽው ረጅም ጊዜ ቢወስድም አልደረስሽበት ስፍራ የለም። ወደፊትም እዛ ደርሰሽ ለመላው ኢትዮጵያውያን አኩሪ አርያን ሆነሽ እንደምናየሽ ተስፋ እናደርጋለን። ተዋናይት ጸሐፊ፣ ፊልም አዘጋጅና ዳይሬክተር ሰናይት መብርሃቱ በድጋሚ ምርጥ ተዋናይት በመሆንሽ ሽልማት መብቃትሽና እንደዚሁም የምርጥ አጭር ፊልም አሸናፊ በመሆንሽ በግሪን ላይት ፊልም ፌስቲቫል ላይ እንኳን ደሳለሽ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። ከመርሳቴ በፊት ላይ ኤስቢኤስ ሬዲዮ ስለጋበዛችሁኝ ያመሰግናለሁ። በጣም በትምህርት የሚሆን በፊልሙም ስሰራ የተባበረኝና አሰር ያለ ሌላ ስራ ማለኛው እንደምታውቀው ማማይ ነጋ በጣም በጣም አመሰግነዋለሁ። ፎር ኦል ሂዝ ሰፖርት ኤንድ ኢንካሬጅመንት፣ ቤተሰቦቼ፣ ልጄ ዮሃና ኤልያና But our Mama said, "You know, and now nah, because Mamas can we understand and the the I would love to thank them and I appreciate them, and we need to support them too. So thank you. በጣም ነው የማመሰግነው። አንድ ሌላ ደግሞ ስፔሻል ተንክዩ ማለት የምንፈልገው ለወንዱ ልጄ ዮሀና በጣም ነው የማመሰግ ነው ማለት እኔን ለመርዳት ሙዚቃ ሰርተውልኛል። እዛ ፊልሙ ላይ ኦሪጂናል ስኮር ስለሰራልኝ ለሳውንድ ትራክ በጣም ማመስገን እንፈልጋለን። ተንክ ዩ ሶ ማች ዮሀና ወዳይ ተንክ ዩ። ከሁሉም በላይ ደግሞ እግዚአብሔር ለዚህ ደቂቃ ለዚች ቀን ስላደረሰኝ ይህን ሁሉ ስላዘጋጀ የእግዚአብሔር ፈቃድ ስለሆነ جابر نعمل في <تصفيق> <تصفيق> okay, ما هبارسة,